በቅድሚያ ርዕሶቹ ሕገ ወጥ የተባሉ 223 ኢትዮጵያውያን ስደተኞች አርብ ዕለት ከማላዊ እስር ቤት ተለቀው ወደ ሀገራቸው መመለሳቸውን አንድ የስደተኞች ቡድን ገለጸ። የተባበሩት መንግስታት ድርጅት አንዲት የአራት ዓመት ህጻን ልጅና አንድ ሰላም አስከባሪ ኢትዮጵያዊ ሐሙስ ዕለት አብዬ ግዛት ላይ መገደላቸውን አስታወቀ። በሌላ ዜና ሰሜን ምስራቅ ማሊ ውስጥ የሚገኙ ሁለት የተባበሩት መንግስታት ድርጅት ሰላም አስከባሪዎች እና አንድ ሲቪል እንዲሁ በተጣለ ጥቃት ተገድለዋል። ሩሲያ የጦር አይሮፕላኗ በቱርክ ከተመታ በኋላ የሁለቱ ሀገራት ግንኙነት በቀላሉ መልሶ የሚገነባ እንዳልሆነ ገለጸች። ዜናው በዝርዝር ህገ ወጥ የተባሉ 223 ኢትዮጵያውያን ስደተኞች አርብ ዕለት ከማላዊ እስር ቤት ተለቀው ወደ ሀገራቸው መመለሳቸውን አንድ የስደተኞች ቡድን ገለጸ። ኢትዮጵያውያኑ ማላዊ ውስጥ የታሰሩትም በህገ ወጥ መንገድ ድንበር ተሻግረው ወደ ሀገሪቱ በመግባታቸው እንደሆነ ተገልጿል። ኢትዮጵያውያኑ ስደተኞች በቁጥጥር ስር የዋሉት በማላዊ በኩል አድርገው ወደ ደቡብ አፍሪቃ ስራ ፍለጋ በጉዞ ላይ ሳሉ ነበር ተብሏል። ሁሉም ስደተኞች ወንዶች ናቸው። እስረኞቹ ምንም እንኳን የተፈረደባቸውን የስድስት ወር እስርና የገንዘብ ቅጣት ያጠናቀቁ ቢሆንም እነሱን ወደ ሀገራቸው መመለሻ ገንዘብ ስላልተገኘ በጠባብ እስር ቤት ውስጥ ታስረው ቆይተዋል። የዓለም አቀፍ የስደተኞች ድርጅት በምህጻሩ አይኦኤም የማላዊ ኃላፊ ስቴፈኒ ትሮኸር ለፈረንሳይ ዜና ወኪል እንደተናገሩት ኢትዮጵያውያኑን መመለስ የተቻለው ከኢትዮጵያ መንግስት በኩል በተደረገ ትብብር ነው። አብዛኞቹ ስደተኞች ከአንድ አመት በላይ በማውላ ወይኒ ቤት የቆዩ ሲሆን አሁንም ከሀምሳ እስከ ሰባ ኢትዮጵያውያን ማስረጃቸው እስኪሟሉ ድረስ ማላዊ ውስጥ እንደሚቆዩ ተገልጿል። ማላዊ በርካታ ቁጥር ያላቸው ኢትዮጵያውያን፣ ሶማሊያውያንና ሌሎች የአፍሪቃ ሀገራት ዜጎች ወደ ደቡብ አፍሪካ ለመግባት ሀገሪቱን እንደ ማቋረጫ እንደሚጠቀሙ ገልጻለች። የተባበሩት መንግስታት ድርጅት አንዲት የአራት ዓመት ህጻን ልጅና አንድ ሰላም አስከባሪ ኢትዮጵያዊ ሲገደሉ ሌሎች ሶስት ሰዎች ደግሞ ሐሙስ ለት አብዬ ግዛት ላይ በተጣለ ጥቃት መቁሰላቸውን አስታወቀ። የድርጅቱ የአብዬ ሰላም አስከባሪ ኃይል አርብ ለት ይፋ ባደረገው መግለጫ ያልታወቁ ጸረ ሰላም ኃይሎች ሰባት ሮኬቶችና የእጅ ፈንጂዎች የሱዳንና ደቡብ ሱዳን ድንበር ላይ ወደሚገኘው የአብዬ ከተማ ወርውረዋል። የሰላም አስከባሪው ኃይል በምጻሪው ዩኒስፋ እንደገለጸው በርካታ ሰላም አስከባሪዎች ጥቃቱ እንዲከላከሉ ወደ ስፍራው ተልከው ነበር። የተባበሩት መንግስታት ድርጅት ዋና ጸሐፊ ጥቃቱን አውግዘው የድርጊቱ ፈጻሚዎች ለፍትህ ሊቀርቡ ይገባል ሲሉ ተናግረዋል። የተባበሩት መንግስታት ድርጅት የአብዬ ተልዕኮ ጥቃቱ አለመረጋጋት ሊፈጠር ይችላል ሲል አስጠንቅቋል። ግብፅ ውስጥ አራት ፖሊሶች ጭንብል ባደረጉ አጥቂዎች ዛሬ ተገደሉ። ታጣቂዎቹ በፖሊሶቹ ላይ ተኩስ የከፈቱት የጊዛ ከተማ የሚገኙ ፒራሚዶች አቅራቢያ መሆኑን የግብጽ አገር አስተዳደር ሚኒስቴር ዛሬ ከካይሮ አስታውቋል። በሞተር ሳይክል ላይ የነበሩት ታጣቂዎች አምልጠዋል። እስካሁን ለጥቃቱ ኃላፊነት የወሰደ የለም። በርካታ እስላማዊ ቡድኖች ከዚህ ቀደም ፕሬዚዳንት ሙሐመድ ሙርሲን ከስልጣን ባስወገደው የግብጽ የመንግስት መስሪያ ቤቶችና ፖሊስ ላይ ጥቃት መሰንዘራቸው ይታወሳል። ሰሜን ምስራቅ ማሊ ውስጥ የሚገኙ ሁለት የተባበሩት መንግስታት ድርጅት ሰላም አስከባሪዎችና አንድ ሲቪል ዛሬ በሮኬት ጥቃት ተገደሉ። አንድ የድርጅቱ ተወካይ እንደገለጹት ማለዳ ላይ ነው ሚኑስማ በሚል ምህጻር የሚጠራው የተባበሩት መንግስታት ሰላም አስከባሪ ኃይል የጦር ሰፈር ላይ ሮኬቱ የተወረወረው። የተገደሉት ሰላም አስከባሪዎች ጊኒያውያን ሲሆኑ ሌሎች 14 ሰዎች ደግሞ ቆስለዋል። በማሊ ከሳምንት በፊት እስላማዊ ታጣቂዎች ራዲሰን ብሉ በተባለው ሆቴል ላይ በፈጸሙት ጥቃት 20 ሰዎች መግደላቸው ይታወሳል። አብዛኞቹ የጥቃቱ ሰለባዎች የውጭ አገር ዜጎች ነበሩ። የፈረንሳዩ ልዩ ኃይል ከጎርጎርሲያዊው 2013 ዓ ም አንስቶ ሰሜን ማሊ ውስጥ በአክራሪ ሙስሊሞችና አማጽያን ላይ ከተሰማራ ወዲህ አማጽያኑ ወደ ደቡብ እንዳይዘርቁ መንገድ ቢዘቃባቸውም በሰሜን ያለው ውጥረት እንደቀጠለ ነው። አድማጮች በመከታተል ላይ ያላችሁት ከዶችፌ ላይ የሚተላለፈውን የዓለም ዜና ነው። አሁንም ከአፍሪቃ ሳንወጣ አንድ የቦኮ ሀራም አጥፍቶ ጠፊ በመቶ የሚቆጠሩ የሺያት ሙስሊሞች በተሰበሰቡበት የጸሎት ስነ ስርዓት ላይ ራሱን በቦምብ አፈነዳ። የአካባቢው የሃይማኖት መሪዎች እንደተናገሩት ሀያ ሁለት ሰዎች በጥቃቱ ተገድሏል፣ ሰላሳ ስምንት የሚሆኑ ደግሞ ቆስሏል። ጥቃቱ የተፈጸመው በደካሰዬ መንደር ሲሆን መንደሩ ናይጄሪያ ውስጥ በርካታ የአክራሪ ሙስሊም እንቅስቃሴዎች ከሚስተዋሉበት ካኖ ከተማ በስተ ደቡብ 20 ኪሎ ሜትር ርቀት ላይ ይገኛል። ቦኮ ሀራም በአረብኛ ቋንቋ በማህበራዊ መገናኛ ብዙሀን ላይ በአሰራጨው መልእክት አርብ ዕለት ለደረሰው ለዚሁ ጥቃት ኃላፊነት ወስዷል። ቡድኑ ባለፉት ስድስት ዓመታት ውስጥ በጣላቸው ጥቃቶች ቢያንስ 17 ሰዎች ሲገደሉ ከ26 ሚሊዮን በላይ ህዝብ ደግሞ ከቀየው ተፈናቅሏል። ሩሲያ የጦር አይሮፕላኗን በቱርክ ከተመታ በኋላ የሁለቱ ሀገራት ግንኙነት በቀላሉ መልሶ የሚገነባ እንዳልሆነ ገለጸች። የሩሲያ የመንግስት ቃል አቀባይ ዲሚትሪ ፔስኮቭ ጉዳዩን ፕሬዚዳንት ቭላዲሚር ፑቲን ትኩረት ሰጥተው የሚከታተሉት ነው በማለት ቱርክ ማስረጃ አጭበርብራለች ሲሉ ሀገሪቷን ወቅሷል። በዚህም መሰረት ቱርክ እንዳለችው የሩሲያ ጀት የቱርክን የአየር ክልል ጥሶ አልገባም ሲሉ ቃል አቀባዩ ወቀሳውን አጠናክሯል። ቱርክ ይፋ ያደረገችው ካርታም የተጭበረበረ ነው ብሏል። የቱርክ ፕሬዝደንት ሬቼፕ ጣይብ ኤርዶጋን በበኩላቸው የሩሲያ የጦር አይሮፕላን በቱርክ ተመቶ በመውደቁ ማዘናቸውን ዛሬ ገልጸዋል። ሩሲያ ከመጪው ጎርጎርሳዊ ዓመት ጀምሮ ያለ ቪዛ የቱርክ ዜጎች ወደ ግዛቷ እንዳይገቡ መከልከሏ ትናንት ይፋ አድርጋለች። ቱርክ በበኩላ አስገዳጅ የሆነ ነገር ካልተፈጠረ በስተቀር ዜጎቿ ከሩሲያ ጉዞ እንዲቆጠቡ ዛሬ አስጠንቀቃለች። በዩናይትድ ስቴትስ ኮሎራዶ ግዛት ውስጥ በሚገኝ አንድ የሴቶች ክሊኒክ ላይ በተጣለ ጥቃት ሶስት ሰዎች ሲገደሉ ሌሎች ዘጠኝ ቆሰሉ። ጥቃት ፈጻሚው ወደ ክሊኒኩ በመግባት በሰዎች ላይ ተኩስ መክፈቱ ተገልጿል። ማንነቱ ያልተገለጸው ይህ ግለሰብ ለአምስት ሰዓታት በክሊኒኩ ውስጥ ከተሸሸገ በኋላ በፖሊስ ቁጥጥር ስር ሊውል ችሏል። የጥቃቱ ምክንያት እስካሁን አልታወቀም። ጥቃት የተሰነዘረበት ክሊኒክ ውስጥ ጽንስ የሚያስወርዱ ሴቶችን ያክማል። በዚህም የተነሳ በርካታ ጊዜ ወቀሳ ቀርቦበት ነበር። ይህ ዶቼ ቬለ ነው። አድማጮች አርእስተ ዜናው በድጋሚ ነው። ሕገ ወጥ የተባሉ 223 ኢትዮጵያውያን ስደተኞች አርብ እለት ከማላዊ እስር ቤት ተለቀው ወደ ሀገራቸው መመለሳቸውን አንድ የስደተኞች ቡድን ገለጸ። የተባበሩት መንግስታት ድርጅት አንዲት የአራት ዓመት ህጻን ልጅና አንድ ሰላም አስከባሪ ኢትዮጵያዊ ሀሙስ ዕለት አብይ ግዛት ላይ መገደላቸውን አስታወቀ። በሌላ ዜና ሰሜን ምስራቅ ማሊ ውስጥ የሚገኙ ሁለት የተባበሩት መንግስታት ድርጅት ሰላም አስከባሪዎችና አንድ ሲቪል እንዲሁ በተጣለ ጥቃት ተገድለዋል። ሩሲያ የጦር አይሮፕላኗ በቱርክ ከተመታ በኋላ የሁለቱ ሀገራት ግንኙነት በቀላሉ መልሶ የሚገነባ እንዳልሆነ ገለጸች። ዜናው አበቃ።